ወይዘሮ አዜብ አንድ ሜትር በአንድ ሜትር በሆነች ከእሷና ከአንድ ደንበኛ በላይ የማታስተናግድ ከጎረቤቷ ቀደድ ተደርጎ በተከራየችው ሱቅ ትሰራለች። ከአረብ ሀገር ከመጣች ገና አራት ወሯ ነው። በቤቱ ውስጥ ያለው ሸቀጥ ተደምሮ 7000 ብር እንደማይሞላ በመግለጽ የቀን ሽያጯ 1700 ተባልኩ ብላ ምርር ብላ በማልቀስ ተናገረችን። ሱቁን ዘግታ መልሳ እንደምትሰደድ ተስፋ በቆረጠ አንደበት ስትናገር ላያት አንዳች መጥፎ ስሜት ነው ያጭራል። ቃለ ምልልስ ለመስጠት ፈቃደኛ ባለመሆኗ ሐሳቧን ብቻ አጋራ ናቸው። ስማቸው ሳይጠቀስ በተደረገው የግብር ግመታ ያላቸውን ቅሬታ ካካፈሉን የተወሰኑትን እናስደምጣችሁ። ከዚህ በፊት እኔ መቶ መቶ ብር በቀን መቶ ብር የቀን ገቢ አለኝ ብዬ ለሁለት ዓመታት እየከፈልኩ ቆይቻለሁ። አምስት ሺ አራት መቶ አርባ ብር ነው የምከፍለው በዓመት የነበረው አሁን ከመቶ ብር አልፎ አንድ ሺ ሰባት መቶ ብር ተብለዋል። ስለዚህ በዛ ብናስፈው በዛ ብናሰላው ምን ሊሆን ይችላል? ቤቷ ግን ይቅር። የ2ና 3 ሺህ ብር የ1 ሺህ የሚሆን ካፒታልም የላት መተው ነው አማራጭ፣ መዝጋት ነው። ከዚህ ቀደም እስካሁን ድረስ ሶስት ሺህ ብር ነበር የምከፍለው በአመት። አሁን ደግሞ በቀን ገቢ አንድ ሺ ስምንት መቶ ብር አመታዊ አምስት መቶ ሺህ በላይ አድርገውት፣ አሁን ይሄንን እኛ አቅምም የለንምም። እንኳን መክፈል አይደለምም ምንም ማድረግም አይችለም። ምከፍለው እስከ ዛሬ ሺ ሰባት መቶ እስከ ሁለት ሺ ብር ባለው ሬት ነው ምከፍለው። አሁን ግን አዲስ የግብር ተመን በወጣው አመታዊ ገቢያችሁ ከአምስት መቶ ሺ ብር በላይ ስለሆናችሁ እኛ ይሄ አቅማችን አይደለም። አንድ ምግብ ሳንሸጥ ምንል ሁለት ሶስት ምግብ ሰርተን የተረፈውን ከልጆቻችን ጋር በልተነው ነው የምንገባ። በዚህ ሁኔታ ነገን ተስፋ እያደረግን ልጅ እያሳደግ ነው የተቀመጥንበት ቦታ ላይ ይህን አይነት መዘዝ አምጥተው ከአቅማችን በላይ ሆኖ ራስ ምታት ውስጥ ነን ያለ ያለኝ እድልን ያሁን ከምከፍል ምንም አቅም ስለሌለኝ አልከፍል እንደው ባለመክፈል ወንጀለኛ ከሆንኩ ያስረኝ እንደው አየዋለሁ ሲያስረኝ ያወለድኳቸው ልጆች የትም ጥዬ ነው የምገባው እስር ቤት። ሀሳቡ ተመሳሳይ ስለሆነ እንጂ ያሰባሰብ ነው አስተያየት በርካታ ነው። ግምቱ ሲነገራቸው አእምሯቸውን የእሳቱ መረጃውን ለማጣራት ያደረግነው ጥረት ባይሳካልንም ታንቀው የሞቱም እንዳሉ የአዲስ አበባ እለታዊ መነጋገሪያ ርዕስ ሆኗል። አቶ አትክልት ገብረ እግዚአብሔር የአዲስ አበባ ከፍተኛ ግብር ከፋዮች ቅርንጫፍ ስራ አስኪያጅ ናቸው። የሕዝቡን የግብር ትመና ቅሬታ አስመልክተን ለጠየቅናቸው ተከታይን ብለዋል። በግምት በዚህ በቁርጥ ግብር የሚከፍሉት የደረጃ ሀሞረሃ ግብር ከፋዮች ናቸው። ይህም የደረጃ ሀሞረሃ ግብር ከፋዮች ስንል በአዲሱ የፌዴራል የገቢ ግብር አዋጅ አመታዊ ሽያጫቸው እስከ ብር አምስት መቶ ሺህ ይደርሳል ተብሎ የሚገመቱ ናቸው። እነዚህ ያው መረጃው የሰበሰብነው ነው በሁለት ሺህ ሦስት ስለነበረ ይሄን መረጃ በየሶስት አመቱ መሰብሰብ ቢኖርብንም፣ ነገር ግን ላለፉት ስድስት አመታት አማካይ ቀን ገቢ ግምት መረጃው አልተሰበሰበም። ስለዚህ አሁን ነው እየሰበሰብን ያለነው በዚህ በሁለት ሺ ዘጠኝ ይሄ መረጃ ለደረጃ ሙራ ያው በቀጥታ ቁርጥ ግብር ከፋይ ስለሆኑ ያው መረጃውን መሰረት አድርገን ግብርና ታክስ እንወስናለን። ማንኛውም ግብር ከፋይ ቅሬታ ካለበት ለዚሁ ተብለው በተደራጁ የተለያዩ የቅሬታ መፍቻ ኮሚቴዎች እንዲያም ሲል እስከ ፍርድ ቤት የመጠየቅና መፍትሄ የማግኘት መብት እንዳለው አቶ አትክልት ጨምረው ገልጿል። በተለይ በአንዳንድ ግብር መሰብሰቢያ ቅርንጫፎች ግብር ከፋይን የመሳደብን ጨምሮ የተለያዩ እንግልቶች እንደሚደርስ ከተገልጋዮች ቅሬታ ቀርቧል። ለሚለው ጥያቄያችን መስሪያ ቤታችን እንዲህ አይነት ሰራተኛ የመሸከም ጫንቃ የለውም። ተጨባጭ ጥቆማ ከቀረበልን እርምጃ ለመውሰድ ቁርጠኝነቱ አለን ብለዋል። ለዶቼ ቨለ ራዲዮ ለተጠናቀረው ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባም